ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ምንድን ነው ያገዘን ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ ስለ ምግቡ ሪሰርች እንዲያደርጉ እንደዚህ በማድረግ ቤተ ክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ ተጠቂቱ ልጅ ደግሞ ይህንን እንዲያውቅ ጥረት እያደረገች ነው የምትገኝ። በመካከለኛው ምዕራብ የአሜሪካ ቀጠና የሚገኘው የትውልድ ኢትዮጵያውያን ብቸኛ ደብር ወጣቶች ስለ ባህልና ማንነታቸው ይበልጡን እንዲያውቁ እየሰራ ይገኛል። ሙሉ ዘገባውን በምሽት ይዘንላቸዋል። ሌሎች ጉዳዮችም የተካተቱበትን መሰናዶውን ሀብታሙ ስዩ መራለው፣ የምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትመራዋለች። አብራችሁን አምሹ። ወደ ቀዳሚ መሰናዶውን እንሻገር። አስቀድመን ወደ ጀርመን እናቀናለን። ሩሲያ ዩክሬን ላይ ባደረገችው ወረራ ለስደት ከተዳረጉት መካከል ፎሾ በተሰኘ የሙዚቃ ቡድን ውስጥ የሚካተቱት ሶስት ህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያውያኑ ሙዚቃ ጭንቀታቸውን እንዲረሱ እየረዳቸው መሆኑን ይናገራሉ። የህትማማቾቹ ወላጆች በቀድሞ ሶቪየት ኅብረት ባገኙት ከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አምርተው በዩክሬን ሀርኬቭ ውስጥ ኑረዋል። ከ30 ዓመታት በላይ በሕክምና ሙያ ላይ ተሰማርተውም ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። በቅርቡ ወደ ጀርመን ያቀናቸው ባልደረባችን ሳራ ፍሳዬ ከዚህ ቤተሰብ ጋር ታስተውቀናለች። ፎሾ በሚል መጠሪያ ይታወቃል። ሶስት እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልድ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሀርከፍ ከተማ ላይ ነበር። ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ፣ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርድ የገቡ የቤተሰብ አባላት ናቸው። አጠቃላይ ስኮላርሽፕ ቤት ሁኔት ይሰጠ ነበር ለኢትዮጵያኖች። እና ከኢትዮጵያ መጣን ያሁን የሜዲስን ያጠናሁት ሜዲስን ጠናው ከዛም ወደ ፒኤችዲ መጣው ፔችሊን ውስጄ ስፔሻላይዝ ካደረግኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ አገር ነው። በኢኮኖሚካሊ ቆንጆ አገር ነው። ሶሻሊ መልካም ሀገር ነው። ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ ለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበረ የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንድወዳት አድርጎኛል ይላሉ። በበኩሌ ዩክሬንን ወዳት አለ። በጣም ጥሩ ሀገር ነው። እኔ እንጃ፣ እኔ ወደ ክርስትናውም ስላዘነበልኩ ይሆናል፣ አላቅም። ከነሱ ጋር ቤተሰብ ነ እኔ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡ የሚወዳቸዋል። እዛ ተምረው፣ ተማሩ፣ አደጉ። እኔ እንጃ ባዕድነት አይሰማኝም። ለክራይል በጣም ነው መወዳት። ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩል ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አለዋት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሀፕ የሙዚቃ ዘውግ ትልቅ ተወዳጅነት ና። በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል። የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስተግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሞያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነፃ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ እየሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የድንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ በከፍተኛ የሐዘን ስሜት ውስጥ እንዳሉ ሮኬቶች መብሰስ ጀመሩ እና አካባቢ በሙሉ በሽብር ውስጥ ገባ ልጆቻችንም ሰብስበን መኪናችን አስነስተን ወጣን ከግቢ ወጥተን የት እንደምንሄድ አናውቅም ግን ምን ወሰንን የምናገለግልበት ቸርች አለ በተጨማሪ የምናገለግለው እና እስኪ እዛ ሄደን እንረፍ ምን እንደሚመጣ እዛ እኔ እና ብንሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄድን። ሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ እሳት ውስጡን አልፈን ወደ ቸርች ሄድ ነው። እግዚአብሔር ታማኝ ነው፣ ሸፍኖውን እዛ ቸርች ገባን። የቤተሰቡ አባላት ባለፉት ሁለት ዓመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ ምስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ። የጀርመን መንግስት በእውነት ለዩክሬናውያን ስደተኞች፣ በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻልም። ያው ቀላል አይደለም። አንድ ሚሊዮን ሶስት መቶ ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ ምግብ የምግብ ፍጆትን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው እኛ በእንግድነት መቶ ሰውን መውቀስ አይገባም። የተሰጠን ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው። አድሎ የለም። ጥቁር፣ ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት። ፎሾ የሙዚቃ ቡድን መስራች እህት ማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ። We, we came here, we were traumatized, and to be honest, uh, what was a safe place for us was to do our concerts. መጀመሪያ እንደመጣን በነበረው ሁኔታ አፍተባብለን እኔ ሙሉውን ጻፍኩት። በአሁኑ ወቅት ለወደፊት የምንሰራቸው ቅሮች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን። like oil, high voltage haters hey, hit on me meanwhile I'm making it's like it's a part of it extra <laughs> yeah. take me like an extra virgin oil with high values I'm produced like this like oil, high voltage haters hey, hit on me ና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቆን ለአሜሪካ ድምጽ ሳራ ፍሳዬ ከፍራንክፈርት ጀርመን። ሳራ እናመሰግናለን። የሚልዋኪ ከተማ ትውልደ ኢትዮጵያውያንና ኤርትራውያን መኖሪያቸው ካደረጓቸው የማዕከላዊ ምዕራብ ዩናይትድ ስቴትስ ከተሞች መካከል አንዷ ናት። ለእነዚህ ማህበረሰቦች ትብብርና ወንድማማሽነት እየሰሩ ከሚገኙት መካከል የከተማዋ ብቸኛው የኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ጽዮን ቅድስት ልደታ ለማርያም ትገኝበታለች። ከትውልድ ሀገራቸው ርቀው ለሚኖሩ ኢትዮጵያንና ኤርትራውያን በዋነኝነት መንፈሳዊ አገልግሎት ለመስጠት የተቋቋመችው ቤተክርስቲያን ከዚህ ተሻግራ ወጣቶች ስለ ባህልና ማንነታቸው እንዲያውቁ፣ በቀለም ትምህርት እንዲበረቱ የሚያግዙ መርሃ ግብሮችንም ዘርግታለች። ከዚህ ጋር በተያያዘ ቀጣዩን ዘገባ አሰናድተናል። የሚልዋኪ ከተማ ኦኩሪክ ቀጠና ለወትሮው የጸጥታ ድባብ ይገንበታል። እሁድ ማለዳና ረፋዱን ግን በአንደኛው ጥግ ላይ ከምትገኝ ቤተ ክርስቲያን የሚተም የቅዳሴና የወጣቶች ኅብረ ዝማሬ የጸጥታውን ሀያልነት ቀምቶ ልዩ አውድ ያነግስበታል። እቺ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ የደብረ ጽዮን ቅድስት ልደታ ለማርያም ቤተ ክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር እዮብ አለታደሰ የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ናቸው። ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢው ኢትዮጵያውያን ማህበረሰብ ለረዥም ጊዜ ሲኖሩበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ የኢትዮጵያውያን ምሁራን የተማሩበት ተቋም ነው እና ኢትዮጵያውያን በዚህ ይኖሩ ነበረ። ይህንም ደግሞ ቤተ ክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመታቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም። ግን ወንድሞችና እህቶች ተሰባስበው የጽዋ መርሃ ግብር አቋቋመ ነበረ ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጽዋ ማህበር ተገናኝተው ጽዋ እየጠጡ እየተወያዩ ከዛ እንግዲህ ይሄ አድጎ መጥቶ 2018 ዓ ምት እዚህ በነበር ነው የኢትዮጵያውያን ማህበረሰብ ቤተ ክርስቲያኗ ልትቋቋም ትችላለች። ቤተ ክርስቲያኗ ከትውልድ ሀገራቸው ርቀው የዌስከንሰሯን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ሕፃናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በምታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር ኢዮብ ይናገራሉ። ቤተ ክርስቲያኗ እንግዲህ ከተቋቋመች አንስቶ የተተነሳችለት ዓላማ አንደኛው እዚ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ፣ ከዛ በተጨማሪ ደግሞ ተተኪ ትውልዶች ህጻናቶቹ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋ ተቋሞች ጀምሮ እንግዲህ አገልግሎት ትሰጣለች ማለት ነው። ባህልን በተመለከተ እንግዲህ ቤተ ክርስቲያኗ እዚህ ካለው የኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተ ክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ የኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት፣ አለባበሳችን የምናስተዋወቅበት፣ ምግባችን የምናስተዋወቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው። እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድን ያገዘ፣ ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ፣ ስለ ምግቡ ሪሰርች እንዲያደርጉ እንደዚህ፣ በማድረግ ቤተ ክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ ተተኪ ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው የምትገኙ አው አማርኛም ትግርኛም አብረው ይመራሉ። ለሰላሳ ዓመታት ያክል ሜልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተ ክርስቲያኗን ዕድሜ ለማራዘም የሀሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልደ ኢትዮጵያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተ ክርስቲያኗ ከሃይማኖታዊ ተቋምነት ተሻግራ የማህበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው። ቤተ ክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለ20 ዓመት ኤቭሪ ዊኬንድ እየነዳሁ መድኃኔዓለም ቤተ ክርስቲያን ሄድ ነበረ። ከባድ ነው። በስኖ ጊዜ መንዳት በስኖ ጊዜ መሄድ ቺካጎ ድረስ ከባድ ነበር። ቤተሰብ ከተመሰረቱ በኋላም ከባድ ነበረ። እዚህ ብዛት አበሻ ስላልነበረ ትንሽ ቤተ ክርስቲያን ማቋቋም ከባድ ነበር። አሁን ብዙ ኢትዮጵያና ኤርትራ ኮሚቴ ሰዎች መምጣት ከጀመሩ ወዲህ ግን ይህም ቤተክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ቢባል ደስታ ቢባል አሁን ሁላችንም በአንድነት የምንሰማበት ኮሚኒኬት የምናደርግበት የሶሻል ሚዲያዎችን እንኳ በህብረት ሼር የምናደርግበት ፕላትፎርም ሁሉ እንዲፈጠር አድርጉ። የሚልዋኪዋ ደብረ ጽዮን ቅድስት ልደታ ለማርያም ቤተ ክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ሕዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያውሳሉ። የኢትዮጵያና ኤርትራ መቼስ የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን ነው እንጂ የተለያየ ነው፣ እኛ አልተለያየንም የሚለውን ትልቅ መልእክት ነው ለሁላችን የሰጠን አብረን እንቀድሳለን። አብረን ቋንቋውን እንኳ ትግርኛ ከተሰበከ እየገባን አሜን እያለን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው። በፍቅር፣ በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት እን ለሌላ ቤተክርስቲያንም ራሱ ትልቅ አሪያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ ኢትዮጵያዊ ካህን አንድ ላይ የሚቀድሱበት ዲያቆናት ኤርትራዊ ዲያቆናት ኢትዮጵያዊ አብረው የሚቀድሱበት በፍቅር በሰላም ሳንናገር እንኳ የሚገባቸው ሳናቅ እንኳ ስንጣፋ በቋንቋቸው በሚችሉት መንገድ እንኳ አቅፈው አነጋግረውን የሚሄዱበት ትልቅ የእኛን ህብረት ያጠነከረልን በደስታቸው የምንካፈል በሐዘናቸው የምንካፈል እነሱም እንደዚሁ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን። በጣም ደስ ይለናል ይህንን ነገር እና እንደ ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን። የነርስን ያክል ከፔሸንት እንትን ጋር ክሎዝ መስራሽ ከስራ ጫናቸው የተረፈውን ሰዓት በቤተ ክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አዎንታዊ ነገሮች መካከል አንዱ ወጣቶች በመጪ ህይወታቸው የተሻለውን መንገድ እንዲመርጡ የህይወት ልምድ የሚያካፍሉበት ምክር የሚለግሱበት አፍታ ነው። በህክምና ሙያ ለመሰማራት የምትፈልገው ቲና አስራደ ታላላቆቿን ምክር እያዳመጠች ነው። አሁን አስራ ሁለተኛ ክፍል ነኝ። ወደ ውፊት መሆንም ፈልገው ወደ መሪኮ ፊልድ ገብቼ ላይክ ነርሲንግ ማጥናት ፈልጋለሁ። እዚህ ኮሚኒቲ በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጸር ዳሃበሻ ኮሚኒቲ ትንሽ ነው፣ ግን ያውም ሆኖ አይ ላይክ እንትን ስትሮንግ ባንድ አለ። የተለያዩ ኮሚኒቲ ላይክ ፒክኒክ እናረጋለን፣ ካምፒንግ ትሪፕ እናረጋለን፣ የቸርች ፌስቲቫል ሆስት እናረጋለን። እና ትንሽ ብንሆንም አይ ቲንክ ላይክ ኮሚኒቲ በጣም ጥሩና ላይክ አፕሊፍቲንግ የሚያደረግ ኮሚኒቲ ነው ያለ እዚህ። ቲና ለስምንት ዓመታት ያክል በሚሉዋኪ ኪኖራለች ይኖራለች። የቤተክርስቲያኗን በጎ ተጽዕኖዎች እንዴት አስረዳለች? በጣም ቸርች ሚልዋኪ ውስጥ የዚህ መኖሩ ለእኔና ላይክ ለእኔ እድሜ ላሉት ከቤተ ክርስቲያን እንዳይርቁ ጠፍተው እንዳይቀሩ በሌላ ነገር ተታለው ወይም እንዳይረሱ፣ ባህላቸውን ሃይማኖታቸውን እንዳይረሱ ያግዛል። ከዛም በልጦ ደግሞ ሞር ከእግዚአብሔር ክሎስ እንድንሆን ያደረገናል። በሃይማኖታችን እንድንጠነክር በጣም ሀልፕ አድርጎናል። ደብረ ጽዮን ቅድስት ልደተ ለማርያም ቤተ ክርስቲያን በተቆረቆረች ጥቂት ዓመታት ውስጥ የኢትዮጵያና የኤርትራውያን ማኅበረሰብ አባላት ለማጋራት የጣረቻቸው በጎ ጅምሮች ለሌላው ማኅበረሰብ ፋይዳ ወደሚኖራቸው መርሃ ግብሮች ማሳደግ እንደምትሻ የሰበካ ጉባኤው ጸሐፊ ዶክተር ኢዮባ እንግዲህ በዋናኛነት ያልነው ምንድ ነው፣ ቤተ ክርስቲያናችን ለሌላው ቤተ ክርስቲያን፣ ሌሎች አጥቢያ ቤተ ክርስቲያኖች አሪያ በምትሆን መልኩ ለወደፊት እንድትደራጅ ሰፊ ይቀዳለን ማለት ነው። ለዚህም ደግሞ ስትራቴጂካዊ አቅጣጫ አስቀምጠን እየተንቀሳቀስን ነው የምንገኘው። ከነዚህ መካከል አንደኛው ተተኪ ትውልድ ላይ መስራት ነው። በተተኪ ትውልድ ላይ ስንሰራ በሚያውቁት ቋንቋ በዚህ ሀገር ቋንቋ ሃይማኖታቸውን፣ ባህላቸውን ስለ ኢትዮጵያ ማንነትና ስለ ኦርቶዶክስ ሃይማኖታቸው እንዲረዱ እሱ ላይ ለመስራት ይዘናል። በዚህም ደግሞ የሰው ሀይል መድበን እሱ ላይ ለመስራት እቅድ ይዘናል ማለት ነው። ሌላ እንግዲህ እግዚአብሔር ቢፈቅድ ነገሮች ቢሳኩ ደግሞ ያሁን ያለንበትን ህንፃ ቤተክርስቲያን በማሻሻል የተሻለ ህንጻ ቤተ ክርስቲያን መገንባት እቅድ አለን። ከዛ እንግዲህ ለወደፊት እዚህ አካባቢ ብዙ የሕክምና ሙያተኛ ያላቸው ኢትዮጵያውያን ኤርትራውያን እንዲሁም በተለያየ ደግሞ ፕሮፌሽናል ያሉ ሙያተኞች ስለሚገኙ የነጻ ክሊኒክ አቋቁመን ልጆቻችን ቮለንቲር የሚያደርጉበት እዚህ የተወለዱት ቮለንቲር የሚያደርጉበት በሕክምና ሙያ በጤና ዘርፍ የሚሳተፉበት መሳተፍ የሚፈልጉ ኤክስፖዝ የሚሆኑበት በዚህ አካባቢ ደግሞ ያሉ ኢንሹራንስ የሌላቸው ወይ አንደር ኢንሹር የሆኑ ኢትዮጵያውያንና ኤርትራውያን በሚገባቸው ቋንቋ በሚያውቁት በትግረኛም በአማርኛም ሕክምና አገልግሎት እንዲያገኙ በሱ ላይ ለመስራት እቅድ ይዘን ሂደቶች ላይ እንገኛለን። ቤተ ክርስቲያኗ የወጠነችው እንዲሳካ የመልካም ሐሳብ ተጋሪዎችና ደጋፊዎች ርብርብና ሁለንተናዊ እገዛ እንዲቀጥልም ጥሪ ቀርበዋል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስካንሰን። ወደ ቀጣዩ ዘገባ ስንሻገር ዴቪድ መስፍን ነዋሪነቱን በካሊፎርኒያ ግዛት ያደረገ ትውልድ ኢትዮጵያዊ የማስታወቂያና የፊልም ባለሙያ ነው። በሌላ በኩልም የባህር ሞገድ ቀዛፊ ነው። በመደበኛ መጠሪያው ዳዊት በዩናይትድ ስቴትስ ስፖርት ታሪክ ከፍተኛ ትኩረት ለሚሰጠው የአሜሪካው ስፖርት፣ የአሜሪካው ሱፐርቦል ይቅርታ ማስታወቂያ ለአምስት ጊዜ በመስራት አሸናፊ ሆኗል። በተጨማሪም ዌድ ኢን ዘ ዋተር የተሰኘ ዘጋቢ ፊልም ሰርተዋል። የአንድ ሺ ዘመን የአፍሪካ አሜሪካውያንን የዋናና የባህር ላይ ሞገድ ቀዘፋ ታሪክ የሚቃኝበት ዘጋቢ ፊልም ነው። ከአስር በላይ ዓለም አቀፍ ሽልማቶችና ቁናን አግኝቷል። ኤደን ገረመው ከዴቪድ ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል። በአስራ አራት ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልም የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስትን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ ስፖርትና ፊልም የሕይወቱ ዋነኛ ክፍሎች ናቸው። ፍሎሪዳ ውስጥ ነው ያደግኩትና እዛ እዛ ነው ስለ ሰርፍኝ የተማርኩት። መዋኘት የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊን ገባው ሴን ኦገስቲን ሲኖር ፍሎሪዳ ሲኖር እወዳደር ነበረ። አንዳንድ ትሮፊን በሱ አግኝቼ ያለው። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ የሰርፍ ማርገው አሁን ደግሞ ነው የተኮርኩት የሌሎችን ሰዎች History, like a lesson, but sweet and a sound, the more weed in the water, a journey into black surfing, aquatic culture, mere documentary, በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ሕይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል። ለሰርፊንግ ብቻ አይደለም። ለምንድነው የያዝኩት? ከአኳሪክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት፣ የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርተንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም ነው አይገናኝም። ሂስትሪው አለ። እሱንም ላይ ፎከስ ማድረግ ፈልግ የነበረ የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደዋረ ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል። እዚህ የአሜሪካን ሀገር አሁን የኔ ዳኪመንተሪ ላይ አብሮኝ የሚሰራው ልጅ ኤርትራዊ ነው። እናቱም አባቱ ኤርትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፋር ነው በዛ ነው የተዋወቅ ነው። እና ፕሮዲሰር የሆነ ፊልሙ የቴሌ አዋርድን ጨምሮ ከአስር በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐርቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል። ብዙ ጊዜ ነው አንድ ወይም ሁለት ሱፐርቦል ከሰራሽ ለኮሪየር በጣም ቆንጆ ነው። ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል። ኮቪድ አካባቢ እቤት ሆኜ የእኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ የአስራ ሰባት ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለጉኝ እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ። አፍሪካን አሜሪካኖች ጓደኞች አሉኝ፣ አብሮኝ ሰርፍ የሚያደርጉ እና የነሱን ኑሮ መንገር ፈለግኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ። ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል። እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ኦብጀክቲቩን በደንብ አድርሰናልና ደስ ይለኛል። የዴቪድ መስፍን ዌድ እንደ ዋረር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ በኤንቢሲ በፒቢኤስ ሀዋይና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ ያነጣጠረ መሰናዶ ነው። መሰናዷችንን ለመከታተል የሚጠቅሟችሁን መረጃዎች በመቀጠል እናቀርብላችኋለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን ጋቢና ቪኦኤ ወጣቶች ላይ ያነጣጠረ የአሜሪካ ድምፅ ልዩ መርሃ ግብር ነው። ከጥቂት ሳምንታት በኋላ በአዲስ ሁኔታ የተቀናጀ ልዩ የጋቢና ቪኦኤ መሰናዶ ለእናንተ መቅረብ ይጀምራል። እስከዚያው ድረስ ቢካተቱ የምትሏቸውን እንዲሁም ደግሞ ሌሎች አስተያየታችሁን መስጠት ብትፈልጉ የማህበራዊ ገጽ መገናኛችንን መጎብኘት አዘንጉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩ በመስተንግዶ ብርሃናዩ ደግሞ በቅንብሩ አብረናችሁ ነበርን። መልካም ምሽት ይሆላችሁ።